የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረ። ፍርሃት አያውቁም። ማንንም ለማስደሰት ብለው የማያምንበትን ነገር አይናገሩም። አቋማቸውን ይዘው እስከ መጨረሻው ይጋፈጣሉ። ይሄ ምናልባት ሬር የሆነ ኳሊቲ ይመስለኛል። ክሪቲካል ስለሆኑ ብዙ ሰው ይፈራቸው እንደነበር አውቃለሁ። ግን መንግሥቱ ለማ በጣም ልመሰክርላቸው የምፈልገው ነገር በማንም ሰው መሀል ስለ እኩልነት የሚያቀነቅኑ ከልባቸው የሚያምኑ ሰው እንደሆኑ ነው የማውቀው። ለዛም ነው ስራዎቻቸው ላይ ፍሰቱ ቁልጭ ያለ ነው፣ አይደናቀፍም። የቀደሙት በሚል ርዕስ በቅርቡ ባስተዋወቅ ነው። በቱባ ስራዎቻቸው የሚወደሱ የኪነ ጥበብ ሰዎች በሚታወሱበት አዲስ ፕሮግራም ድንቅ የኩምክና ለዛዎችን ጨምሮ ለደማሙ ብዕረኛ ለመንግሥቱ ለማ ስራዎችና ታሪክ ዛሬ የሞላልን ይመስላል። ከባለታሪኩ ታሪኩ የሕይወት ዘይቤ የተቀዱት ለዛና ቁም ነገሮችም ምሽቱን ያደምቁልናል።

ከመንግስቱ ለማ የቀድሞ ተማሪዎች ሁለቱን ጨምረን በግሩም ስራዎቻቸው እና በአስደማሚው የሕይወት ዘይቤያቸው የሚመሰጡ ሶስት የጥበብ ሰዎችን ይዘናል። የውጭ ጠላት ቢመጣ ሁልጊዜ አፍሮ ነው የሚመለሰው። ጣሊያን እንኳ ምንም በሌለን ሰዓት መጥቶ እምነትና ጥንካሬ አንድነቱ ስለነበረ ሁለት የመቶ ሁለት የመቶ ቀምሶ ተመልሷል። እና ይሄን መንፈሳችንን፣ ይሄን ኃይላችንን፣ ይሄን ብርታታችንን ግን እርስ በርስ በመናጨት እንዳናሳልፈው። በ8 ሺህ ዓመት ታሪካችን ውስጥ ጠቢ ያለብን ጥቂት ጊዜ ነው። የሰባ ዓመት ችግር ነው። እና እንደ እስራኤልን በሰባ ዓመት እንደታደገው እኛንም እግዚአብሔር የሚታደግበትን ዘመን እመኛለሁ። ግን አሁን ያለውን ነገር በምንመለከትበት ጊዜ አንዳንዴ ምንድን ነው? ሰው እኮ እንትፍ የሚለው ፉት ያለውን ነው። ውሃ ፉት ብንል ውሃ እንትፍ እንላለን። ስለዚህ ወደ ውስጡ የገባው ሰው ውስጥ እንዲጠላላ እንዲነካከስ ሆነና ሳይገባው ማንነቱ ይዘነጋና ወደማሆን አቅጣጫ ይሄዳል። ሰው ምንድን ነው? ዘመን የጠገበው ትልቁ ጥያቄ በቀሲስ ዶክተር ዘበነ ለማ አዲስ መጽሐፍ የጀመርነው ወግ ይህንኑ ግዙፍ ጥያቄ አንስቶ ሁነኛ መልስ ፍለጋውን ይዟል። ንጉሴ አክሊሉ በአዲስ አበባ መስኮቱ ከረዥም ጊዜ በፊት የሆነ አንድ የፍቅር ታሪክ ከተወዳጁ አንጋፋ ድምፃዊ መልካሙ ተበጀ ረመላምቱ ጋር ሊያዋድልን ተሰናድቷል። ቋሚው የመጽሔት ቀለማት ሙዚቃና የሳምንቱ ምርጥ ግጥምም አሉ። እስካሁን ልብሳት ትሎ እንዳልቀራችሁ ታድ አድማጮች ታዲያ ዛሬ ባልደረባ አዲሱ አበበ ለምሽቶ የለም የብቻ መስተንግዶ የኔ ተራ ሊሆን ነው መሰል በመጪው የራዲዮ መጽሔት ግን ይመለሳል መሆኑን እንደምንሰነበታችሁ። የተወደዳችሁ የራዲዮ መጽሔት ታዳሚዎች፣ ከዛሬ መጋቢት 29/2011 ዓ.ም ዝግጅታችን ጋር አቀናባሪን ብርሃን ኃይሉን ይዤ የፕሮግራሙ አዘጋጅና አቅራቢ ያሉላ ከበደ ነኝ። እስከ ምሽቱ አራት ሰዓት አብራችሁን እንድትቆዩ በአክብሮት ጋብዛለሁ። አሁን የሰዓቱ የዓለም ዜና ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። በአማራ ብሔራዊ ክልላዊ መንግሥት ሰሜን ሸዋ ዞን አጣዬና ማጀቴ አካባቢዎች በተኩስ የታጀበ ግጭት መፈጠሩ ተሰምቷል። መስፍን አራጌ ተጨማሪ ይዟል። የኤፍራታና ግድም ወረዳ ጸጥታና አስተዳደር ጽሕፈት ቤት ኃላፊ አቶ ጌታቸው የሺጥላ በአስቸጋሪ ሁኔታ ላይ እያሉም ቢሆን በስልክ አናግረው ነበር። ረብሻ ላይ ነው። አሁንም ያለኝ ያው እንግዲህ ብሔረሰብ ለብሔረሰብ ነው። ሁለቱ ጸጥታ ኃይሉ ምን እርምጃ የወሰደ ነው። አሁን ለማረጋጋት እየጣረ ነው። አቅም በላይ ሆኖበታል። አሁን ሌላ ኃይል ሊያስገቡ እየጠየቁ ነው። ምክንያቱ ምንድን ነው? ምክንያቱ አይታወቅም። ምን እንደሆነ ምን ፍላጎት እንደሆነ አላውቅም። አርሶ አደሮች ናቸው። ያ በቃ አርሶ አደር ነው። እንዳለ የታጠቀ ነው። የታጠቁ አርሶ አደሮች ናቸው። ታጠቀ አርሶ አደር አጣየ እንዳለ ወራዋል። እያቃጠሉ ነው ቤት ምን እያሉ ነው። ትንሽ ከአቅም በላይ ነው። እናንተ ድጋፍ ለማግኘት ጥያቄ ጠይቃቸዋለ? ወደሚመለከተው አካል ጠይቀናል። ክልሉም ጠይቀናል፣ ዞኑንም እነሱ አቅማቸውን እየተረባረቡ ነው። ታጣቂ ሀይል ከዚያ ከመጣ እናንተም አካባቢ የታጠቀ ሲቪል አለ ማለት ነው? ሁለቱም ሲቪል አለ የታጠቀ። ስለዚህ በሁለቱ የታጠቁ ሲቪሎች መካከል ነው ግጭቱ እየተፈጠረ ያለው ያኛው ሞ የተወረረ ንብረት አላዘረፈም ሲል ዘረፋ ነው የተካሄደ ያለ ባንክ የተለያዩ ሆቴሎች ላይ ነው ጥቃት እያደረሳሉ፣ ቢሮዎች ላይ ምን ያህል ባንኮች እንደሆኑ ይታወቃሉ። እንግዲህ አሁኑ ያለሁት ጫካ ላይ ያለሁት እንደ ከአርሶ አደር ጋር የተከላከልን ራሳችን። የሞቱ ሰዎች አሉ፣ የሞቱ አንድ ሶስት ትላንት የሞቱ አሉ ታወቁ። ሌሎቹ አሁን ዛሬ ደግሞ የሞቱ አሉ፣ አላወኳቸውም ገና ቁጥራል። ከዚሁ ጋር በተያያዘ ግጭቱ ካጣዬ አርባ ኪሎ ሜትር ወደምትርቀው ማጀቴ መስፋፋቱን በስልክ አስተያየታቸውን አንድ ግለሰብ ገልጸውልኛል። አጣዬ ላይ ትናንትና ትልቅ ጦርነት ነበር እና አጣዬ ላይ ያለውን ጉዳይ የተወሰነ የመንግስት አካል ገብቶ አረጋግጦት ነበር። ከዛ በኋላ ምንድነው ዛሬ የተደረገው? ከዛ ከጨፋ ሮቢት አካባቢ ያሉት በመኪና እየተዛዙ ወደ ማጀቶ እየሄዱ እንደገና ደግሞ ሰው እንዳይደርስ የተደረገው ነገር ከሚሴ ላይ ዝግ ነው። ከሸዋሮቢት ዘምሮ ተዘግቷል። የምናሙያገ ሰው እና ምክንያቱ መውጣት አይችልም መንገድ ተዘግቷል። ከሌላ ቦታ በመኪና እያመጡ ነው እያጨዱ ያሉት። የመከላከያ ሰራዊትም አልደረሰም አንድም ነገር አረጋጅ የመከላከያ አግባብ በአካባቢው የኤሌክትሪክ ኃይል በመቋረጡ ምክንያት መረጃ ሰጪ ግለሰቦች የሞባይል ስልካቸው ተዘግቶባቸዋል። ይህ ደግሞ በተፈለገው መጠን ተከታታይ መረጃ ለማግኘት አስቸግሯል። ይሁን እንጂ ችግሩ ከሰዓት በኋላ መቀጠሉን ጠቁሞኛል። የክልሉ የሰላምና ሕዝብ ደህንነት ቢሮ ምክትል ኃላፊ አቶ ገደቤ ኃይሉ ለኢትዮጵያ ራዲዮና ቴሌቪዥን በሰጡት መግለጫ ችግሩ መከሰቱን አምነው የጸጥታ ኃይሉ የማረጋጋት ስራ እየሰራ መሆኑን ጠቁመዋል። በተለይ ተኩስ የከፈቱ ኃይላትን ከድርጊታቸው እንዲታቀቡ የማድረግ ቀዳሚ ስራ እንደሚሰራ ጠቁሞ ማንነታቸውን የመለየትና በዚያም ላይ ተመርኩዘው የመፍትሄ አማራጮች እንደሚወሰድ ተናግረዋል። በሌላ በኩል ደሴ ከተማ አስተዳደር እና ጸጥታ መምሪያ ኃላፊ አቶ ወንዶስን ጸጋይ ደሴ ከአስጨናቂ ሁለት ቀናት በኋላ ወደ ቀድሞ ሰላሟ መመለሷን ለአሜሪካ ድምፅ ሬዲዮ ገልጸዋል። ወደ ቀድሞ ሁኔታዋ እየተመለሰች ነው። ያው ሰንበት ከመሆኑ ጋር ተያይዞ ሱቆች ባይከፈቱም የመንገድ ላይ ንግድ ምንምን ሁሉ ጀምሯል። ለተመለሰው ሰላም የሁሉም ባለድርሻ አካላት ሚና የላቀ መሆኑን ተናግረዋል። ያው የማጉራየት ቸኩሮ ወደ እርምጃ ለመግባት ህብረተሰቡ የሚለውን ማዳመጡ የከተማ አስተዳደሩ ጸጥታም ከመቸኮል አስተዋይነትን መምረጡ አሁን ላለው ሰላም ትልቅ ድርሻ እንዳለው፣ ወጣቱም ህብረተሰቡም ስሜቱን የገለጸበት አግባብ ትክክል ቢሆንም መንገድ መዝጋቱን ግን አብዛኛው ማህበረሰብ ትክክል አለመሆኑን የገለጸበት ሁኔታ ነው ያለው። ከተማችን ወደ ነበረችበት ዛሬም እንደ ትናንቱ በህዝቦቿ በሰላም ወዳዱ ማህበረሰብ በተለያየ መንገድ ቢቆሰቁሱትም ሰው ወደ ግድያና ወደተለያየ ወደ ተለያየ መንገድ አልገባም። ችግሩን ከከተማ አስተዳደሩ ጋር በመወያየት አጥፊዎችን በመለየት ወደ ነበረችበት ተመልሳለች ትመለሳለች። በተመሳሳይ ሁኔታ በኮምቦልቻ ከተማ የተረጋጋ ሰላምና እንቅስቃሴ ሲኖር፣ በሁለቱም ከተሞች ተዘግተው የነበሩ መንገዶች ተከፍተው የወትሮ አገልግሎታቸውን ጀምረዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። በአጣዬና ማጀቴ ባለው አለመረጋጋት ምክንያት የመረጃ ምንጮችን በስፋት ለማግኘት ሁኔታዎቹ አስቸጋሪ ቢሆኑም የሚመለከታቸውን ተሳታፊ አካላት በተከታታይ በማነጋገር ቅርበት ያላቸው ሁሉን አቀፍ ተአማኒና የተረጋገጡ መረጃዎችን ለማድረስ ጥረታችንን እንቀጥላለን። ክቡራትና ክቡራን፣ መስፍንን ለዘገባው አመሰግናለሁ። ቁጥሩ ወደ አንድ ሚሊዮን የሚጠጋ ሰው ያለቀበት የሩዋንዳ ዘር የለየ ጅምላ ጭፍጨፋ 25ኛ ዓመት መታሰቢያ ዛሬ ዋና ከተማይቱ ኪጋሊ ላይ ተከናውኗል። ሥነ ሥርዓቱን የመሩት የሀገሪቱ ፕሬዚደንት ፖል ካጋሜ ሩዋንዳ ውስጥ ትርምስ የመፍጠር ሐሳብና ዕቅድ ያላቸው ያሏቸውን ወገኖች አስጠንቅቀዋል። ሀገራችን ያለፈችበት ትርምስ የማይበቃት ይመስል እዚህም ሆነ ከውጭ ሆናችሁ ልትተናኮሉን ልትተነኩሱን የምትፈልጉና የምታስቡ ሁሉ እዚህ የምታዩአቸውን ሕፃናትና ሀገራችንንም ከአደጋ ለመጠበቅ ስንል በማትገምቱት ሁኔታ እናተራምሳችኋለን ብለዋል። ካጋሜ በሺዎች ለሚቆጠር የዛሬ ታዳሚያቸው ባደረጉት ንግግር የውጊያ መንፈሳችን እንደቆመ ነው። እዚህ የተፈጠረው ፈጽሞ አይደገምም ብለዋል ፕሬዚደንቱ። አክለው በዛሬው የመታሰቢያ ስነ ሥርዓት ላይ የተገኙት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የዛሬ ሀያ አራት ዓመት የመንግስታቱ ድርጅት የሩዋንዳ ልዑካን አባል ሆነው እዚያው ያገለገሉበትን ጊዜ አስታውሰው ሩዋንዳ ፈጽሞ አይደገምም የሚል የአስተሳሰብ ዘርን በመትከሏ አድናቆታቸውን ገልጸዋል። ሜ በ1986 ዓመተ ምሕረቱ አስከፊ ጭፍጨፋ ሕይወቶቻቸውን ያጡ ሁሉ ነፍሳቸው በሰላም አጸድ ትኑር፣ ዛሬ ያሉና ነገም የሚቀጥሉ ሕይወቶች የሰላምና የመግባባት ደወል ሆነው ይቀጥሉ ብለዋል ጠቅላይ ሚኒስትሩ። የሩዋንዳውን አስከፊ ያለፈ ታሪክና ለሰላምና ለመግባባት በጽናት መቆም በዘከሩበት ንግግራቸው ማብቂያ የሩዋንዳው ፕሬዚደንት ፖል ካጋሜ ለጠቅላይ ሚኒስትር አብይ አህመድ አድናቆታቸውን ገልጸዋል። በመጪ ስርጭቶቻችንን የዚህን የዝክር ስርዓት ዘ. ዘር ያሉ ዘገባዎችና የሩዋንዳን ፍጅትና እርቅ ትውስታዎች የሚናገሩ ታሪኮችን ይዘንላችሁ እንመለሳለን። ለቀሪ ዝግጅታችን ወደ አሉላ እንመልሳችሁ። ራዲዮ እንደ መጽሔት ከሚነበብበት አገር መጽሔት በራዲዮ ከሚሰማበት ምድር ደርሰናል። የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና የለመደ አፍ የለም። ዛሬ ባልደረባ አዲስ አበባ የለም። አሁን በመጪው የራዲዮ መጽሔት ጠብቁት። በስርጭታችን የጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ መጠራ ጨረቃ በኩለ ሌሊት አይኖቿ፣ እያበሩ እንደ ከዋክብት ሳማት ሳማት አሉት እቀፍ እቀፋት። አላወላወለም፣ ወጣቱም ታዘዘ ወገቧን አንገቷን በእጅና እጁ ያዘ። ከንፈሩ በረአድ ወደ አፏ ተጠጋ። ምንም እንኳ ጡቷ እንደ ሾህ ቢዋጋ አቷ በመሆኑ የጉማሬ አለንጋ። ጆሮ ግንዱን ሰማው በጥፊ ሲናገር በጠራ ጨረቃ በኩለ ሌሊት። ዋ ጀማሪ መሆን፣ ዋ ተማሪነት፣ ዋ ትእዛዝ መሰሰም፣ ዋ ምክር መስማት ብለው አነበቡና ሰውን ዝም ማሰኘት ለማለት ነው። የራሳቸው ነው ተብሎ ወረወሩት ወደ ሕዝብ ለማለት ነው። ይህም በጣም የሚደነቁበት ነገር ነው በጣም ከውቧ ግጥም ጀርባ ያለውን ታሪክ ቆይተን እንደርስበታለን። በጠራ ጨረቃ በተሰኘችው አሁን የመንግሥቱ ለማ ግጥም የምሽቱን የራዲዮ መጽሔት መድረክ መጋረጃ ከፍተናል። ግጥሙን ያነበበችልን ደግሞ ዕውቋ ገጣሚ ተዋናይና አዘጋጅ ዓለምፀሐይ ወዳጆ ናት። የቀደሙት በሚል ርዕስ በቅርቡ ባስተዋወቅነውና በቱባ ሥራዎቻቸው የሚወደሱ የኪነ ጥበብ ሰዎች በሚታወሱበት በዚህ አዲስ ፕሮግራም ከሁለት የመንግሥቱ ለማ የቀድሞ ተማሪዎች ጋር በራዲዮ መጽሔት ወግ አብራን ታመሻለች። የምሽቱን ቀዳሚ ዜማ ነው የምናስከትለው። አጀብ ጉድ የሚያሰኝ ውስጥን የሚነካ ቃል የቀለለበት ውበት አነለካ ተደስቼልየው ወዳጄ ልመካ በፍቅሩ ሰምሮለች ነፍሴ እያለካ ማንም አልቻለም በሱ ሊለካ የሰላማዊት ዮሐንስን ሐምበልን የሰማችሁት። ሰላማዊት እናመሰግናለን። አሁን በመግቢያው ወደ አስተዋወቅኩት አዲስ ቅንብር ልውሰዳችሁ መኖር መላገኜ መኖር መላገኘ እንደገና ደግሞ ቢሞቱም ግድ የለ፣ መስኩ ላይ ተጋድሞ መቅረትሽን ቃልሽሮ መምጣትሽን አልሞ ቢሞቱም ግድ የለ 1950 ዓ ም የታተመች ናት ከመንግስቱ ለማ የግጥም ጉባኤ ባገኘ ናት እና አለማየሁ ግብረ ሕይወት ገጣሚ ተዋናይና አዘጋጅ ጭምር ነው። ባነበበልን መኖር መላ አገኘ የተሰኘች ግጥማቸው ወደ ባለ ታሪኩ ሕይወትና ሥራዎችን ዘልቃለን። የዋሽንግተን ዲሲ አጎራባቿ አርሊንግተን ከተማ ነዋሪ ሆነው በርሄ ስዩምም ከመንግሥቱ ለማ የቀድሞ ተማሪዎች አንዱ ነው። የጣይቱ ማዕከሏን ዓለም ፀሐይ ወዳጆን ቀደም ብለን አስተዋውቀናል። እንግዶቼ ሶስታችሁንም በቅድሚያ ያለ ጊዜያቸው አመሰግናለሁ። ጣይቱ የባህልና የትምህርት ማዕከል በቅርቡ በወርሃዊው የግጥም ምሽቱ የመንግስቱ ለማን ታሪክ እንደማስታውሰው የአሁኑ ከብዙ ዓመታት በኋላም ቢሆን ለሁለተኛ ጊዜ ያካሄዳችሁት ነው። በምርጥ ስራዎቻቸው ለዛ ባዘሉት በመንግስቱ ለማ በራሳቸው በተነገሩና በተፈጸሙ ጉዳዮች ዘክራችኋል። በእለቱ ያቀረባችሁትን ዝግጅት የመመልከት እድል አግኝቻለሁ። እስኪ ምን ይመስል እንደነበር ዓለም ፀሐይ ለአድማጮቻችን በምታጋሪበት የዝግጅቱን አላማም ጨምረሽ ባጭሩ ብታጫውችን። በቅድሚያ ይህንን ዕድል ስለሰጠህን እኔም ላመስግን። እዛ ከመግባቴ በፊት እንዳልከው ጣይቱ የባህልና የትምህርት ማዕከል ይህንን ዝግጅት ሲያቀርብ ሁለተኛው ነው። ማዕከላችን እንደ ተቋቋመ በሁለት ሺህ ዓመተ ምህረት ላይ ከቀረቡት የድሮ ታዋቂና ነባር ታላላቅ የብዕር ሰዎች አንዱ ጋሽ መንግስቱ ለማን አቅርበን ነበረ። አሁን ደግሞ እንደምታየው አዳዲስ ወጣትና አዳዲስ ተሳታፊዎች ሲጨምር ማዕከሉ ስናቀርብ ሁሉም እንደ አዲስ ነው መጥቶ ያዳመጠው። የነበሩትም ቢሆኑ ለመድገም ሲመጡ በጣም ደስ ብሏቸው ነው የመጡት። የአቶ መንግስቱ ለማ እንኳን ስነ ጽሁፋቸው፣ ታሪካቸው ቢሆን ያው ይጣፍጣል። ስለዚህም አብረዋቸው ተምረው የነበሩም ታላላቅ ሰዎች በእድሜ መጠዋሉ፣ ወጣቶች ደግሞ በብዛት መጥተው ተሳትፈዋል። ማዕከላችን ለማቅረብ የፈለገበትም ምክንያት ጋሽ መንግስቱ እንግዲህ እንደሚታወቁት ቅድም እንዳልከው በተማሪዎቻቸው ብዬ መንግስቱ የሚባሉ እኛ ለወጣት ሁሉ ጊዜ ትተንለት የምንሄደው ነገር ምንድን ነው ብለን ስለምናስብ የእሳቸው ያጻጻፍ ስልት ምን ነበረ የሚለውን ነገር አተኩረው እንዲመለከቱ ስለፈለግን ነው። እዛ ውስጥ ለነበሩ ወጣት ገጣሚያን ምክንያቱም ሁለት ሶስት ነገሮች በዚህ ትውልድ ውስጥ በስቶ ጎልቶ ማይወጡ ነገሮችን እሳቸው ላይ እናያለን። ሌላው በዘልማድ በኢትዮጵያ የግጥም አጻጻፍ ባህሪያት አሉ የምንላቸው እነዚህ የወል ሰንጎ መገን ወይም አባዮሽ የግጥም አይነቶች ተብለው በነ አቶ መርሴ ወጥተው የነበሩት ህግጋት ውስጥ በህግም ውስጥ ሆነው ህግን የመጣስ ነገር መንግስቱ ለማጋ ይታያል እና ያንንም ወጣቱ እንዲማር እዛ የህግ ጥስ ከውበቱ ግን እንዳላራቀው እና ከመወደዱ እንዳላገደው እንዲያስተውሉ ለማድረግ ሌላው እንደ ጋሽ መንግስቱ ለማ አይነት ሰዎች የህብረተሰብን፣ የፖለቲካን፣ የሀገርና የወገንን ጩኸት እሪታ ብቻ ሳይሆን አሁን ፍቅርም እንደ እሳቸው የጻፈው የለም እና ያንንም ደግሞ ባላንሱን እንዴት መጠበቅ እንደሚቻል እንዲገባቸው ጽሁፋቸው ቀላል በሆኑ አማርኛዎች ይሁኑ እንጂ ውስጡ ያለው ፍልስፍና ደግሞ እንዴት ጉልበት እንዳለው ይህን ይህን መሰረት ለማስያዝ ስንል ነው የደገም ነው። ከዛ ብዙ ሊማሩ ይችላሉ ልጆቹ ከሚል ነው። እንዳልከው ደግሞ ህዝቡ በጣም ተደስቶ ከጨዋታቸውም ትንሽ አውጥተን ዳንዴው ጨቡዴን ና የጠልፎ በኪሴን እንደትወን አድርገን ያው ስክሪፕት ሪዲንግ ነው ግን ቢሆንም ቆንጆ አድርገው እንዲጫወቱት አድርገነው ነበረ። ካረፉ በኋላ ስለሳቸው ከተጻፉት ውስጥ መርጠን አስራት አንለይ ስለሳቸው የጻፈውን ደግሞ እንደዚሁ መንግስቱ በሰማይ የሚለውን እሷንም ማስነበብን ምሽቱ በዚያ ነም መልክ ነበር የሄደው። መልካም በቦታው ለነበሩት ብቻ ሳይሆን በሩቅም ታሪኩን ለሚከታተሉ የሚስብ ይመስለኛል። ገፋ አድርገን የምንሄደው የእውቁን ገጣሚ ደራሲና ጸሐፊ ተውኔት መንግስቱ ለማን ህይወትና ስራዎች ያዘሉ ወጎች የምንፈትሽበት ነውና፣ አይጠገቤ ታሪኮቻቸው፣ ለዛ ያላቸው የማይዘነጉ ወጎች፣ የስነ ግጥም አጻጻፍ ዘይቤ፣ ገጠመኞችና ዶክተር ፈቃዳ ዘዘ የስነ ጽሁፉ ሰውን አሳቢው መንግስቱ ነው የሚሏቸው ያስተሳሰባቸውንም ጥልቀትና ቀላል አቀራረብ በጣም የተራራቁ የሚመስሉ ነገሮች አንድ ቦታ የሚያመጣ ዝንባሌ እስከምታውቁት ድረስ እንፈትሻለን። አለማየሁ፣ በቅርቡ ከኢትዮጵያ የመጣኸው ስራዎቻቸውንም ለህትመት ለማብቃት ስራዎቻቸውንም ህይወታቸውንም ለመቃኘት እድል ከነበራቸው ሰዎች ውስጥም ነህ። ወዲሁም ተማሪያቸው ነህ። የበቀደሙ ስርዓት ላይ ተገኝተሃል። ና እስኪ ከባዱን ጥያቄ ላስቀድም፣ መንግስቱ ለማ ማናቸው? አዲስ ለሚያውቃቸው ሰው እንዴት ይወቃቸው? አመሰግናለሁ እኔም አሉላ አብይ። መንግስቱ ለማ እኛ አብዬ ነው የምንላቸው፣ ያው የእሳቸው ተማሪዎች አብይ መንግስት ነው የምንላቸው በግልጽ እና እሳቸውም ቅር አይላቸውም። አብይ መንግስቱ በእውነቱ እንደ መምህር ጥሩ መምህር ናቸው። ከቅርቡ ለመጀመር ማለት ነው። እና የእሳቸው ክፍል በጣም የሚናፍቅ ነበረ። ሲያስተምሩ በቀልም በጨዋታም ነው። ለት ብዙ ያነበቡ ሰው ስለሆኑ የፈለግከውን ምሳሌ የሆነ ጥያቄ ብታቀርብላቸው በምሳሌ እያመጡ ያስረድኋል። በዘመን እያመጡ ያስረድኋል። የውጪውን የአውሮፓን ቲያትር የአሜሪካ ያለውን የኢትዮጵያን እና እውቀታቸውን በንባብ እና ደግሞ እንግሊዝ ሀገር በትምህርት ላይ በነበሩበት ጊዜ ቲያትሮችን በማየት በተለይ በዛን ጊዜ አሁን ኢብሰንን ይወዳሉ፣ በርናርድ ሾውን በጣም ይወዳሉ። እና የእነሱን ስራዎች እነሱ ሌክቸር ሲያደርጉ ሁሉ ያዳመጡ ናቸው። እነዚህ ሰዎች በህይወት በነበሩበት ጊዜ ያዩ ናቸው እና በዛ ምክንያት ነው ወደ ስነ ጽሁፍ ተስበው የመጡትኝ። በልጅነታቸው እንግዲህ ቅኔ መዝረፉ ምኑ አለቃ ለማ ሀይሉ ልጅ መሆናቸው ያለ ሆኖ ትራዲሽናል የሆነውን የኢትዮጵያን የቤተ ክህነት ትምህርት ከማወቅ በተጨማሪ በዘመናዊውም ደግሞ የስነ ጽሁፉ ዝንባሌያቸው ያሳድገው ራሳቸውን ማስተምረው የመጡ ናቸው እና ብዙ ቲያትሮችን ጽፈዋል። በቲያትር መስክ የኮሜዲ የሚባለውን ነገር እንደ ፈርቀዳጅ የሚታዩ ናቸው። ቀደም ባለው ዘመን የነበረው በጣም ሃይማኖታዊ እና ሞራላዊ ስነ ምግባራዊ ነገር የተጫነው ከነበረበት እሳቸው አውጥተው ወደ ማህበራዊ ይዘት ያለው ግን ክሪቲክ፣ ሶሻል ክሪቲክ ያለው አሁን ጠልፎ በኪሴ ብንወስድ፣ ያላቻ ጋብቻ ብቻ ነው ብንወስድ የኮሜዲ መመዘኛ ተደርገው የሚታዩ የነበረው ናቸው። ዛሬም ደስ ያሉ ናቸው። እነዚህን ሁለቱን የደረሱ ናቸው። ሌላ በታሪካችን የተንተረሰው ጸረ ኮሎኒያሊስት ብለው የጻፉት ቲያትር ብማላቸው ቢያነጋትም ታይቷል። ሌላ ቦታም ታይቷል ይመስለኛል። ሌሎች ስራዎችን ባለካባና ባለዳባ፣ ሹሚያ እነዚህ ኦሪጂናል ስራዎቻቸው ናቸው። ሌላ ውጭ የተረጎማቸው አዳት ያደርጓቸው አሁን በጠያቂ ጄቪ ፕሪስ የጻፈውን አን ኢንስፔክተር ኮልስ የሚለውን እሱን ጠያቂ ብለው ዳንዴው ጨቡድ እንዲሁ ከችኸው ግዴ ግዳ ያለኝን ከቶፊቃል ሀኪም እነዚህ እነዚህን የመሳሰሉ ስራዎችንም ወደ ቲያትር ያመጡ የሰሩ ናቸው። በግጥምም በኩል እንደዚሁ ፈር ቀዳጅ የሚባሉ ናቸው። አሁን ግጥም ጉባኤ ባሻሽብር በአሜሪካ ብጣፏቸው አሉ። ሌላ ከአባታቸው የሰማቸውን ታሪኮች አሰባሰው ታሪኩን በግጥም መልክ የመተረተ ነገር የአባቶች ጨዋታ የሚል በጣም ጥሩ ታሪክና ለዛን ሂዩመርን የያዘ መጽሐፍ ማሳተመዋል። እነዚህ እነዚህ ስራዎቻቸው ዘመን ተሻጋሪ ስራዎቻቸው ናቸው ማለት ነው የምንችለው በግጥም ፈርቀዳጅ ምልት የተለመደውን ዜማ እና የግጥም ስርአት እንኳን ሰበር አድርገው ወጣ አድርገው የጻፏቸው ምሳሌዎች እናመሳ ነው የምንችላቸው ስራዎች አሉት። ከዚህ ውጭ ደግሞ አሏቸው፣ ከዚህ ውጭ የትወራ ስራዎች ደግሞ አሏቸው። ለምሳሌ እኛ የተማርንበት የቲያትር ድርሰት እና የመጽሐፍ ብልሀት ስልት የሚል አንድ መጽሐፍ አላቸው። ሌላ ቅድም ካልኩት ተያይዞ አለቃን ባቆም ቃለወልድ የሚባሉ ሊቅ አሉ። እሳቸው በአማርኛ የጻፉትም እንደገና ወደ እንግሊዝኛ ተርጉመውላቸው ትራዲሽናል ኢትዮጵያን ኤዱኬሽን ወር ቸርች ኤዱኬሽን የሚል በእንግሊዝኛ የታተመ ስራ አለ። ሌሎች እንግዲህ ጥናታዊ ስራቸው አለ፣ የሰሯቸው ስራዎች አሉ። እንደው አንድ በተለይ አማርኛ ግጥም ይዘቱ፣ አይነቱ፣ ስሪቱ ወይም ስርአቱ፣ እንደዚህ የሚል ከየመጀመሪያ ጊዜ መመረቂያ እስከ ፒኤችዲ ድረስ የሚጠቀስ ስራ አላቸው። የትም ቦታ ብትሄድ የሚታየው ነገር አለ እና እነዚህን ያበረከቱ ትልቅ ሰው ናቸው። ሌላ የማይረሳው ነገር አባታቸውን ታሪክ ክልሚያልሳቸውን መጽሐፈ ትዝታ ዘአለቃ ለማሄሉ የሚለውን መጽሐፍ መጽሐፋቸው አንድ ትውልድ ከሌላ ትውልድ ጋራ ያሸጋገሩበት ትልቅ ብሪጅ ድልድይ ነው ማለት ይችላለሁ። ይሄ ትልቅ ስራ ነው። እንዲያውም ሪቻርድ ፍራንክስ በሕይወት እያሉ ይሄ ነገር ሪል ለምትሉ እናንተ በዛ የተቀረጸ ነበር እና ብዙ ቀሪ ነበራቸው እና ሁለተኛው ክፍል ቢታተም የሚል ሁሉ ሀሳብ እንደነበር አውቃለሁ። በጣም ትልቅ ስራ ነው እያስባለሁ ሌላ ይህ ታሪካቸውን ጀምረው ሳይጨርሱ አለፉ። ግን ደማሙን ብረኛ የተባለው ማለት ነው። እሱ ኋላ መስና ለአርትኦት ሰርቶለት የተመረቀው አለሁ እና እነዚህ እነዚህ እንግዲህ ብሎ ዋና ዋና ስራዎቻቸው ናቸው እንጂ ከዚህ በላይ ብዙ ሊጠቀስላቸው የሚችሉ ስነ ጽሁፍ ሰው ነበሩ። ይህ እንግዲህ ባስቀምጠው እንዳልከው ከባድ ጥያቄ ስለሆነ ከባድ ጥያቄ ነው በእርግጥም። የማሪ ብዕረኛን ትዋን ታሪክ በወጉ በምጥን ደቂቃዎች ማገባደድ ይገዳል። የደማሙን ብዕረኛ ይልቁንም ቅድም በዘረዘራቸኋቸው በርካታ ስራዎቻቸው የሚታወቁ በብዙ የኪነ ጥበብ ዘርፎች ውስጥ ተሰሚነት እውቅና ያላቸው እንደመሆናቸው ክብደቱን መገመት ይቻላል። ለራዲዮ እንደሚስማማ ታሪኮቹን በወፍ በረር ጨረፍ ጨረፍ እያደረግን ነው። በርሄ ስዩም፣ አንተም ከተማሪዎቻቸው አንዱ ነህ። ለሳቸው ባለ ፍቅር እንደዚያ ዘመን ተማሪ ወዳጆች ሁሉ ለእሳቸው ባለህ የጠበቀ ፍቅር ጭምር ነው የምትታወቀው። ሌሎች ገጠመኞችም እንዳሉ አውቃለሁ። ወደ ኋላ ላይ እናነሳለን። እስኪ አንተስ መንግስቱ ለማን እንዴት ነው የምታስታውሳቸው? ዋው! ጥያቄው አለማየሁ እንዳለው ከባድ ጥያቄ ነው ማለት በጣም የፒኤችዲ ዲዘርቴሽን የሚያንሰው ነገር ነው። ስለ መንግስቱ ለማ ማውራት ግን እቴ አለምና አለማየሁ ያላነሷቸው ነገሮች ካሉ ለመድገም አስፈላጊ ከሆነ መንግስቱ ለማ ምንድነው ምሉዕ በኩለሄ የሚባል ፐርሶናሊቲ ያላቸው። እኔ እንግዲህ ባሳለፍኩ ህይወቴ ውስጥ ሮል ሞዴል የሚባል ሰው ከእሳቸው የተሻለ አላገኘሁም። በኢትዮጵያ ስነ ጽሁፍ፣ ተውኔት፣ እንዲሁም አዋቂዎች የሚባሉ ሰዎች ውስጥ ተውኔቶቻቸውን የተመለከት እንደሆነ ፕሌይስ ኦፍ አይዲያስ የሚባሉት ዌልሜድ ፕሌይ እንደ መንግስቱ ለማ የተካነበት ደራሲ አላቅም። እኔ ስለ ግጥሞቻቸውም አለም ያነሳችው ትልቁም ነገር ይሄ የባለቅኔ ላይሰንስ ፖለቲክ ላይሰንስ የሚባል ነገር ይዘው ሰዋሱን እየጣሱ የሚገጥሟቸው ግጥሞች ቁልጭ ባለ መንገድ እና በጠራ ጨረቃ እንዳሉት በጠራ አማርኛ በግልጽነት መልእክታቸውን የሚያስተላልፉ፣ ግን አለም እንዳለችው በጣም ጥልቀት ያላቸውን ሀሳቦች በጣም ማንም ሰው በሚገባው ቋንቋ ቀጭቋ ባለመንገድ ያቀርባሉ። እንደ ሰው መንግስቱ ለማ ሮል ሞዴል የሚሆኑበት ዋናው ምክንያት ምለው መንግስቱ ለማ ኢንቴግሪቲያቸው ነው። በጣም የማይረሳኝ ነገር መንግስቱ ለማ ፍርሃት አያውቁም። መንግስቱ ለማ ማንንም ለማስደሰት ብለው የማያምንበትን ነገር አይናገሩም። አቋማቸውን ይዘው እስከ መጨረሻው ይጋፈጣሉ። ይሄ ምናልባት ሬር የሆነ ኳሊቲ ይመስለኛል። ክሪቲካል ስለሆኑ ብዙ ሰው ይፈራቸው እንደነበር አውቃለሁ። ግን መንግስቱ ለማ በጣም ልመሰክርላቸው የምፈልገው ነገር በማንም ሰው መሀል ስለ እኩልነት የሚያቀነቅኑ ከልባቸው የሚያምኑ ሰው እንደሆኑ ነው የማውቀው። ለዛም ነው ስራዎቻቸው ላይ ፍሰቱ ቁልጭ ያለ ነው፣ አይደናቀፍም። ግጥማቸውም ይሁን ተውኔታቸውም ይሁን በአጋጣሚ እንግዲህ የአለማየሁም ጋር ያላቸው አጋብቻ አብረን ሰርተናል ጠልፎ በኪሴን እዛ ባህል ማዕከል አንዱን ገጸ ባህሪ ወክዬ ተጫውቼ ነበር። እንግዲህ ከልብ ካለቀሱን ባይገድም እንደሚባለው መንግስቱ ለማ እውነታቸውን ስለሚጽፉ የእውነቱን ስለሚጽፉ ፍሎው ያማረላቸው ይሆናል። ብዙ አለመግባባትም አይፈጠርም ባነበባቸው ሰው መሀል። እና ለኢትዮጵያ ስነ ጽሁፍ ያበረከቱት አስተዋጽኦ ዝም ብሎ በአጭሩ የሚገለጽ ነገር አይመስለኝም። እኚህ ሰው ታላቅ ባለውለታችን ናቸው። ለእያንዳንዱ ለሚመጣው ወጣት አሁንም በህይወት ላለው መንግስቱ ለማ ሰውን መፍጠር የሚችል ሰው ነው እንግዲህ ከዚህ በላይ ላሳጥረው አልችልም። ግሩም እይታዎቻችሁን በየበኩላችሁ እንድታካፍሉን ጭምር ስለሆነ የሚታወሷችሁን አንኳር አንኳር የምትሏቸውን ነጥቦች አንስታችኋል። እስኪ ሌላኛውን ገጽ ለመመልከት እንሞክር። በባህሪ በጠባይ የተገለጹ ነገሮች አሉ። ከሰላሳ ስምንት አመታት በኋላ በ1980 ዓ ም ከዚህ ዓለም በሞት የተለዩት ብዕረኛ የትም መድረክ ላይ በተነሳ ጊዜ የስራዎቻቸው ቱባነት ብቻ ሳይሆን ዘመን ተሻግረው ዛሬም ትርጉም የሚሰጡ ታላላቅ ስራዎች መሆናቸው ብቻ ሳይሆን በገዛ ጠባያቸው የተንጸባረቁትም አሁን በርሄ እንዳነሳሳቸው ጠባያቸውም የተለየ መሆንም ብዙም ይነገር አለ። ቀደም አለማየው እና አለም የገለጻችኋቸው የቀልዳ ቀልድ ለዛዎቻቸው ቦታ አላቸው ትልቅ ስፍራ ይሰጠዋል። ስላቅ፣ በራስ መቀለድ ወይም መሳቅን ጨምሮ ሸንቆጥ የሚያደርጉ ወረፍ የሚያደርጉባቸው አባባሎችም ይነሳሉና እስኪ ከለዛው እናቋድስ። በመድረኩም አንስታችሁታል ታል አለም፣ አንቺ ጀምሪልን። ተራም መጠበቅ ላይ ያስፈልጋችሁ ይችላል። የምታስታውሷቸውን ለየት ያሉ ጠባዮች የታየባቸውን ገጠመኞቻቸውን ጨምራችሁ በአንቺን ጀምር አለም ነው ሁለቱም ጥሩ አድርገው አቅርበዋቸዋል በሪሄ ፍርሀት የለባቸውም ከሚለው ባህሪያቸው መነሻ አላደርግ ምክንያቱም ምንድን ነው ሰዎች ለምን ይፈራሉ ምድር ላይ ብለን ስንጠይቅ ሰዎች በራሳቸው መተማመን ሳይኖር ሲቀር ሰዎች በምድር ላይ የሰውኛ ህይወታቸውን የማያሟላ ነገር እንደሚነፈሙ ሲገባቸው ማለትም ወይ ከስልጣን መወገድ ወይ በምድር ላይ የምትፈልገውን ቁሳዊ ህይወት ግድ የሚሰጥ ስትሆን ነው ፍርሀቶች የሚጸነሱት እነዚህ ነገሮች ናቸው የሌሉት እንግዲህ እሳቸው ጋር። ለዚህ ነው ፍርሀታቸው የሚወገደው ውስጣቸው የኢትዮጵያን የባህልና ሃይማኖት መሰረት ያደረገ ትምህርት አላቸው። በዛ በራሳቸው እምነት አለ። ከዛ በኋላ ደግሞ እንደተባለው ሌላ ትምህርት ይማሩ እንጂ ህይወታቸውን ሙሉ በማንበብ ያዳበሩት የራሳቸው የጥበብ እውቀት አለ። ያ በመሆኑ ነው ከሌሎች ጋር ሲሟገቱ ፍርሀት የሌላቸው። እንግዲህ ጋሽ መንግስቱን እኔ በህይወት እንደ ተዋናይ ሆኜ ተማሪ ሆኜ ብሔራዊ ቲያትር ሆኜ ነው የማውቃቸው። አገር ፍቅር እንደውም እያለሁ አላውቃቸውም። ግን ብሔራዊ ቲያትር ሆኜ ሳቅ እኛ የጸጋይ ልጆች ተብል ነው የምንጠራው። ከጋይ ጸጋይ ጋር ነው የምንታወቀው። መጋይ ጸጋይነት ነው የምንፈረጀው። የእሳቸውን ቲያትሮች ግን ሲመጡ ይሰሩ አያቸዋለሁ። እነ ባለካባና ባለዳባንም ከታተል አይ ነበር ከጋሽ ተፈሪ ጋር። ተፈሪም በጣም ወደው አክተር እና አዘጋጅ ነበር በወቅቱ ከውጭ መጥቶ፣ እሱም እንደዚሁ ዘመናዊ የሆነ የቲያትር መሆን ነበር። ከዛ ውጪ እኛ ጋር እነዚህ እነ ሹሚያም እነ ጠያቂም በሚሰሩበት ሰዓቶች በሙሉ በጣም በቅርብ አይን አከታተላለሁ። እና አስቂኝነታቸው ይሄ በቀልድ በማዋዛት ሌላው ቢለው የሚያስቆጣ ነገርን እኮ ነው ጋሽ መንግስቱን እንድንስቅበት ያደረጉን እንጂ እኮ ያስቆጣል። እሳቸው የሚሏቸው ነገሮች ስናዳምጠው ቀላል አይደለም። ሌላውን የሚሉበት ነገር ይሄ እንዲህ ሰደበኝ ብሎ የሚያጣላ ነው የሚሉት፣ ግን እሳቸው ሲሉት እስከ ዛሬ ድረስ ስንስቅበት ነው የምንኖረው። በዛ መልክ ነው የሚያቀርቡት። የእሳቸው የማዋዛት ጉልበታቸው በጣም በሚጣፍጥ መልክ ነው የሚሰሯቸው። እንግዲህ አንድ ሁለት ሶስቱን እኔ እልና፣ አለማየሁም ብዙ አለው። አምሹር በርሄም ብዙ ልምዶች አሉት። እኔ ሁለት ሶስት ነገሮች ገጥመውኛል። አንዱ የዚህ አረንጓዴው ዘመቻ የአብዮት ወቅት ነው፣ ወቅቱ አብሬያቸው የስብሰባ ቦታዎች ላይ ሁለት ሶስቱ ያጋጥሙኛል፣ ከጋሻፖርክ ጋር፣ ከጋይ ጸጋይ ጋር እኔ ደግሞ የሙያ ማህበርም ሊቀመንበር ስለነበርኩ በወቅቱ በየስብሰባው ላይ እገኛለሁ። በዛ በድርጅቱ ሳቢያ እና እዛ ላይ ያሉትን ግጭቶች እና የአባባል ሁኔታዎች ብዙዎቹን ያየሁት እና ያዳመጥኩት እዛ ነው። በአብዛኛው ደግሞ ተማሪዎቻቸው በትምህርት ቤት አካባቢ ያዩትን እና በዝግጅት ውስጥ የሚያዩትን ሊናገሩ ይችላሉ። ስዩም ወልዴ። ስዩም ወልዴ በመሰረቱ ከሶቪየት ህብረት የአርቲስት ስሪን ተምሮ መጥቶ የመጀመሪያዎቹን የሙያ ማህበርን ስለማቋቋምና ስለመመስረት በጣም የረዳን ምሁር ነበር። የተውኔት ሙያ ማህበርንም እሱ ነው መጀመሪያ እንደውም እንደ ሊቀመንበር ጀምሮ በኋላ ላይ እኔ መምራት የቀጠልኩት። እሱም ወደ ስዕሉ እና ወደ እንትኑ አደላ እና የማስታውሰው እሱ ባለስልጣን ሆኖ በኃላፊነት በተቀመጠበት ጊዜ በኢትዮጵያ እዚህ የአረንጓዴ ምርት ዘመቻ የሚባል ነገር መጥቶ ደራሲዎችን፣ ሰዓሊዎችን፣ ሁሉንም የጥበብ ሰው በመሰብሰብ ይህንን የአረንጓዴ ምርት ዘመቻ መቀስቀስ አለብን፣ ህዝቡ እንዲገባው ማድረግ አለብን እንዲሳተፍ በጉልበት በገንዘብ ምንም መልክ በሚል እንደ ዘመቻ እንዲጻፍ ሲያዝ መመሪያ ይሰጣል። እናሳቸው ጽሑፍ እኮ እንደው እንዲህ በመመሪያ እንደው በትዕዛዝ የሚደረግ ነገር አይደለም፣ ጓድ ስዩ ምና ይሉታል። እናሱ እንደ መቆጣት አለና፣ አይ እንግዲህ ጋሽ መንግስቱ፣ ጓድ መንግስቱ ነው ያለ የሚባለ ያው ጓድ መንግስቱ ነግሬዋለሁ፣ ይሄ ነገር መደረግ አለበት መደረግ አለበት፣ ይሄ መመሪያ ነው። ተቆጥቶ ትዕዛዝ እንደ ማስተላለፍ ድምፁን አጠንክሮ ሲነግራቸው እንግዲህ አሉ፣ አንተ መንግስቱ አልጻፈም ብለህ አንድ ባለ ሳንጃ አብዮት ጠባቂ ወይ ወታደር ብታዝብኝ ያ ሰው ሳንጃውን እንቂዴ ውስጥ ከቶ ቢያሳምመኝ እምጽፈው ሳንጃው እኔን እንዴት እንደወጋ እኔም እንዴት እንዳመመኝ ነው እንጂ ስለ አረንጓዴው ዘመቻ ሊሆን አይችልም ብለው። አስቂኝ ነገር ነው። እነዚህ ነገሮች ሲያልፉ ያስቃሉ። ነገር ግን ከድፍረታቸው ጋር በወቅቱ ከነበረው ፍራቻ እጪ መሆናቸውን የሚያመለክተው ቀደም ሲል የዘረዘርኳቸው የስልጣን ጉጉት አልነበራቸውም። ከገዚህ ቦታ ብነሳ፣ ይሄ ባይሰጠኝ፣ ይሄ ብነጠቅ የሚሉ ሰዋል በሕይወታቸውን ይህንኑ ህይወት አሳይተው ነው ያለፉት። እስከ መጨረሻው ምንም አይነት ሌላ ትርፍ ፍላጎት አልነበራቸውምና ያ ነው ለድፍረታቸው መነሻ የሆነው ባይ ነኝ። በጣም ጣፍ ታሪክ ነበራቸው። በወቅቱ ብዙ ቦታዎች የሚወስዱ ይመስለኛል ትውስታዎቹ በዚያን ዘመን። በመድረኩም እነኚህ ስራዎች በቀረቡባቸው ጊዜ የሚያነጋግሩትን በሳቅ በለዛ የሚወስዱትን ያህል ዛሬም አቅማቸው ይታያል። በርሄ የትምህርት ቤት ዘመንም አላም ሊሆን ይችላል የመድረክ በአንተስ በኩል የትኞቹ ቀልዶቻቸው ወይም ለቀልድ የቀረቡ ቁም ነገሮቻቸው ይታወሰዋል? አድማጮች ወጋችን ይቀጥላል፣ አላበቃም። ላሁኑ ግን እንግዶቼን አለም ፀሐይ ወዳጆን አለማየሁ ገብረ ህይወትንና በርሄ ስዩምን ለጊዜያቸው አመሰግናለሁ። በሊቀ ዘማሪ ይልማ ኃይሉ የበገና መዝሙር ታዲያ ወደ ቀጣዩ ቅንብር እንሻገራለን።

ሊቀ ዘማሪ የልማ ኃይሉ የተጫወቱትን የበገና መዝሙር ነበር የሰማችሁት። አድማጮች ሊቀ ዘማሪ የልማ ኃይሉን አመሰግናለሁ። መሆኑን ሰው ምንድን ነው? ዘመን የጠገበው ትልቁ ጥያቄ የሰው ልጅ በዘመናት ጉዞው በደረሰበት ሥልጣኔና ጥበብ በረቀቀ የሂሳብ ስሌቱ በጠፈር ምርምር ሥራ አሊያም ሌላ የዘመን ቴክኖሎጂ በፈቀደው አንዳች ቀመር ያለቀለት መልስ ያላገኘለትና ዝንተ ዓለም ሲጠይቅ የኖረው ጥያቄ ዛሬም ያን ሰው የሚያሰኝ ጠያቂ ነፍስ ለመልስ ፍለጋው የጋበዘ ይመስላል። የቀሲስ ዶክተር ዘበነ ለማ አዲስ መጽሐፍም ይህንኑ ግዙፍ ጥያቄ ያነሳና በሦስት አበይት የመመርመሪያ መነጽሮች ለማስቃኘት ይጥራል አዎን መጽሐፋቸውን መነሻ በማድረግ በርግጥ ሰው ምንድነው መጽሐፍ ውስጥ ስለዚህ ምን ይላል በሚሉት የመንደርደሪያ ጥያቄዎች የያዝነው የመጽሐፍ አቅኝት ቀሲስ ዶክተር ዘበነ ለማ ሰጡንን ምላሽ በቀደመው የራዲዮ መጽሔትና የመጽሐፍት አለሞጎችንም በሚያስተናግደው ባህልና ማኅበረሰብ በተከታታይ መልከት አድርገናል በምሽቱም ይሄ መጽሐፍ አንባቢዎችም አድማጮችም እንድትገነዘቡት በሶስት ተራራ ተመስሎ፣ በተለይ ሶስተኛው ላይ ነው ትልቅ ትኩረት ያለው የኢትዮጵያ ጉዳይ የሚመጣበት። እዛ ላይ ትንሽ እስቲ ይሄዱበት የኢትዮጵያ ወቅታዊ ሁኔታ ያነሳል። አሁን ያለንበት ሁኔታ አንባቢም ያንን እንጠይቅ ያሳስባል። የኢትዮጵያንም የፍጥረት መገኛ የመጀመሪያ ቀዳሚ ሞራ ይናገራል። እንግዲህ መረጃ አቅርቡ ሊባሉ የሚችላሉ አንዳንድ እዛ ላይ የጠቀሷቸው ነገሮች እሱ የጀመሩትና ጥያቄ እውነት ነው። እውነት ነው። የኢትዮጵያ ነገር ይደንቃል። አሁን እኛ እንደው ኢትዮጵያን ባንሆን ዝም ብሎ ስለ ሀገር ጥናት ብናደረግ ማለት ለምሳሌ ባጭሩ ሳይንስ ሰው የጀመረበት ምድር ኢትዮጵያ ነው ይላል። ፍልስፍና በሚደንቅ ሁኔታ ይገልጻታል አገሪቷል። ለምሳሌ ፈላስፎች ግሪኮች ናቸው አይደለም። ግሪኮች ትልቁ ሰው ብለው የሚስሉት የአማልክት አምላክ ብለው የሚሉት ዚውስን ነው። ዚውስ አስራ አንዱን አማልክት ሁሉ የበላያቸው ነው ይላል በኦሊምፐስ ተራራ ላይ ሆነው ግሪክና መላውን ዓለም ይመራሉ ይሏቸዋል። እነዚህን አማልክት ዚውስን፣ ሆሜር ለምሳሌ በልብ ወለዳዊ ነገር ቢጽፈው ምን ይላል? በየዓመቱ ዚውስ ኢትዮጵያ ይሄዳል ይላል። ኢትዮጵያ የሚሄድበት ምክንያት የኢትዮጵያ ሰዎች ጸሎታቸው ቀጥታ ወደ ሰማይ ነው የሚገባው የሰማዩ ንጉስ ይላል ይገርማል። ጸሎታቸውን የሚሰማቸው ሰዎች ስለሆኑ ዚውስ አብሮ ሊጸልይ ወረደ ወደ ኢትዮጵያ ይላል። እንግዲህ ዝም ብለን ስናየው ፕሌቶ ነው ሰዱት ፕሌቶ ብዙ ቦታም ገልጨዋለሁ አትላንቲስ የሚል እሳብ ያለው በመጽሐፍ ወደ ሪፐብሊክ ላይ የሚያነሳበት ተማይነትን ሀሳብ ሲያነሳ አትላንቲስን ምንድን ነው የሚለው እሱ በቃ ተምኔታዊ ዓለም ፍጹም የሆነ ዓለም፣ ጦርነት የሌለበት፣ ረሃብ የሌለበት፣ ቸነፈር የሌለበት፣ ሰው የሚከባበርበት፣ ሰው የሚዋደድበት ልዩ አገር ይልና ያስቀምጣል። ይሄንን ብዙ ፈላስፎች ፊክሽናል ነው ይላሉ፣ ልብወለድ ነው የፕሌቶ ይሄ ሀሳብ እኮ አናሎጂው ልብወለድ እንጂ አትላንቲስ የሚባል ሀገር የለም ነው ዲሽናላ አትላንቲስ ብለን ብንገባ አሁን የሰመጥ ዓለም ነው፣ ተምኔታዊ ዓለም ነው፣ ፍጹም ዓለም ነው ብሎ ነገር ያስቀምጠዋል ፕሌቶ። ግን ያንን ያስቀመጠውን ዓለም አትላንቲስን ኋላ ላይ ለሌላ ኮንሰብት ወይም ደግሞ ፍጹም ዓለም ኮንሰብት ቶማስ ሙር ዩቶፒያ ያለው ሀሳብ እሱ ነው ዩቶፒያ። ፍራንሲስ ቤከን ደኒው አትላንቲስ ብሎ ይጽፈዋል። እነዚህ ሁለት ሰዎች የፕሌቶን አስያመጣሉ። አራት 12 ኤዲ አምስተኛ ክፍለ ዘመን የነበረው ፕሮክለስ የተባለ የታወቀ ፈላስፋ ነው ዓለም የሚያደንቀው ነው ምንድን ነው የሚለው የፕሌቶ አትላንቲስ ልብ ወለዳዊ አይደለም፣ እውነት ነው፣ ይሄም የኢትዮጵያ ክፍል ነው ይላል። አሁን ይሄንን አሜሪካ ቢጻፍለት እንግሊዝ ቢጻፍለት፣ መጽሐፍ ቅዱስ ላይ ደግሞ ስንመጣ ለምሳሌ ማስረጃ አምጡ ቢባል ገና የመጀመሪያውን ዘፍጥረት ምዕራፍ እግዚአብሔር ዓለምን ፈጠረ ፈጠረ ይሄን ፈጠረ ይሄን ፈጠረ ይሄን ፈጠረ ብሎ ሀያ ሁለቱን ስነ ፍጥረታት በሀያው ዓለማት በሀያው ፍጥረታት በሰባቱ ቀናት እግዚአብሔር ሰራዊልና ሁለተኛው ምዕራፍ ላይ ስንሄድ እንዴት እንደተፈጠሩ ግብርም ግብር የተፈጠረ ከግብር ወደ ግብር የተፈጠራለ በቃል የተፈጠራለ ከምንድን ነው የተገኘው የሚለውን ይዘረዝርና ከዓለም ላይ አገር ሲጠቅስ ኢትዮጵያን ነው የሚጠቅሰው። እስራኤልን እንኳን አልጠቀሰም መጀመሪያ ላይ። ከዚህ በላይ ማስረጃ አያስፈልግም። ክርስቲያኑም ቢሆን መጽሐፍ ቅዱስ መመሪያው ነው። እስላሙም ቢሆን በቁርአን ላይ የመጽሐፉን ሰዎች ብሎ መጽሐፉ ብሎ የሚያመጣው ታሪክ አለ። በሁሉም ላይ ስናየውና እንዲህ የተጠቀሰች አገር እንደው ምን ነጻይቱ ሀገር ነጻይቱ ሀገር ነጻይቱ ሀገር ነው ማለት ነጻይቱ ሀገር የምልበት ምክንያት ያልተገዛ ሀገር የለም። ኢትዮጵያን ግን የተገዙበት ታሪክ የለም። ከመጀመሪያውም እንደው አስደንጋጭ ህዝብ ይለዋል። ለስላሳ ህዝብ ነው፣ አስደንጋጭ ህዝብ ነው፣ መስፈሪያና መለኪያ ነው ይላል። ኢንዶኔዥያ ለምሳሌ አውሮፕላን ወድቋል፣ 737 ማክስ 8 አለም ግን ባን አላደረገም ሌሎቹን አውሮፕላኖች ሁሉ። ኢትዮጵያ ውስጥ ግን ሲከሰት ሆነ እንዴት ግርማዊ ኃይለ ሥላሴ ቀዳማዊ ኃይለ ሥላሴ ጄኔቫ ገብተው ሲናገሩ፣ በጣሊያን ስንወረር የአውሮፓ ሲያፏጭባቸው እንዳይናገሩ ሁለት ጊዜ ነው መብራት ያጠፉባቸው። ሲናገሩ እንዳይናገሩ ሁለት ጊዜ። ሰቨን ሥሪ ሰቨን ግን መላው ዓለም የታገተው እኮ ድጋሜ ስለሆነ ነው። የመጀመሪያ ማለቴ እንደው ለነሱ ማርዳት አነገር ልንገር። ሁለተኛ ሲከሰት በርካታ ፓይለቶች ጽፈዋላ ከዛ በፊት ከኢንዶኔዥያ በፊት አውሮፕላን ወደ ላይ ሂድ ስትለው ወደ ታች ነው የሚሄደው የሶፍትዌር ፕሮብለም አለበት ተብሎ የጻፉ ፓይለቶች እኮ አሉ። እሱ ሁሉ ሆኖ አልታገደም ፓይለቶቹ ጽፈው የመጣው ከመጀመሪያው መከስከስ በኋላ ነው። ችግር እንዳለበት ጽፈዋል። የጻፉ ሰዎች ጽፈው አልታረመም። የዲዛይን ለውጥ የተወሰነ ነገር እንጂ ሶፍትዌሩ አልተቀየረም። እና ምንድን ነው መነሻ ያረግሀል ብቻ ለኢትዮጵያ የሚለውን ስም ዝም ብሎ አይቶውም። ሌሎች ሀገሮች አይነሱም። ለሞቱት ሁሉ ነፍስ ይማርልን፣ ግን ኢትዮጵያን መስፈሪያና መርገጫ ያረጋታል። ይሄንን ምንድን ነው ምልህ ግርማኝነታቸው ለምሳሌ ተናግረው ንግግራቸውን ው ነገ ይሄ ሰዓት እናንተ ምን ይፈጃቸዋል ነገ ይሄ ነገር እናንተ የጦርነቱ የተከሰተ ያ ያን ይሄንን አሁን ዓለም ላይ ስሟ እንደሚነሳ ነው ምነግርህ እዚህ አውሮፕላኑ ሰው ሞተዋል። ነፍስ ይማር። ግን እንዴት ዓለም ላይ እንደተወራ ስታየው ይደንቀሃል። የዓለም ጦርነት ሲከሰት እንደ ፕሮፌቲካል ስፒች ነው የወሰዱት፣ የግርማዊ ቀዳማዊ ሥላሴ ንግግር እና ምንድን ነው የፈለግኩት ነጻይቱ ሀገር ናት፣ ይሄ የታወቀ ነው። ቅድመ ክርስቶስ እንደውም ወደፊት የምጽፈው መጽሐፍ አለ፣ ይሄ መቅድም ነው። ወደ አምስት መጽሐፎች አሉ፣ ከዛ ውስጥ አንዱ ያልተነገሩ የኢትዮጵያ ታሪኮችን ሁሉ የምናነሳበት ነው። የፐርሽዋ ንግሥት የታወቀች እንኳ ቅድመ ክርስቶስ 600 ዓመታት በፊት በጦር የታወቀች ኢትዮጵያ ዘመተች ይላል። ሰራዊቷን አስጨርሳ ተመለሰች ይላል። ቢዘመትበት የማይሸነፍ ህዝብ ይላል። ስለዚህ ይሄን ህዝብ የምነካው ነው። አሁን የኔ ጥያቄ ይሄ ጠቅ የሚያስነሳ ይመስለኛል። መምህር ዶክተር ዘበነ ለማ፣ የሰው ልጅ በተቃርኖ የተመላ ሁኔታ ውስጥ ነው። እርሱ በራሱም በውስጡም ጭምር ብዙ ተቃርኖች ይነሳሉ። ግን አሁን መጨረሻ ያነሱትን የኢትዮጵያን ጉዳይ ብናነሳ ኢትዮጵያ ይህን ሁሉ የሆነች ሀገር ዛሬ ምነካት ነው የሚሉት። እንደውም የዛሬቱ ኢትዮጵያ ምነካት ይላል አንዱ ጽሁፎ ርዕስ። ቅድስት ሀገር የምትባለው ኢየሩሳሌም ላይ እንዲሁ በእልቂትና በግጭቶች የተሞላች መሆኗ ሁልጊዜ ጥያቄ እንዲነሳ እንደሚያደርገው ኢትዮጵያ ቀደም ያሏት አገር ከሆነች ከሚሞግት ሰው አቅጣጫ ነው የምመጣው። ለሞገት ለክርክር ያህል እንዲህ ከሆነች ለምን ሰላም ጠፋ? ለምን እንዲህ ያለ ሁኔታ አስገባ ገባ? ምናልባትም ተስፋ ሲፈነጥቅ ወደ ተባባሰ ሁኔታ የሄደ ይመስላል ዛሬ ላይ ቆመን ስንመለከት። በመጽሐፎም ጭብጥ ዛሬ ካለውም ነባራዊ ሁኔታ ጋር ቢያዛምዱት እስራኤልና ለምሳሌ ኢትዮጵያን ብታይ፣ ሁለቱም ሀገሮች ስምንት ሺህ ዓመት ታሪክ እንስጣቸው። ለኢትዮጵያ ሰው ያለምን እድሜ ነው የምሰጠው? የኢትዮጵያ ስምንት ሺህ ዓመት ታሪክ፣ ይሄ መሰረቱ ያልተናጋ ነው። ከሕገ ልቡና ወደ ሕገ ኦሪት ከሕገ ኦሪት ወደ ሕገ ክርስትና ስንመጣ በዚህ በኛ ሃይማኖት አስተሳሰብ ያልተናጋ ነገር ታገኝበታለ። እስራኤልን ስትወስዳት ደግሞ እስራኤላውያንም ይህን ያህል የታሪክ ዘመን ይኖራቸዋል። ግን የእስራኤል ነገር በመጽሐፍ ቅዱስም ላይ የተተነበየው የሚያስደነግጥ አይነት ሆኖ ታያዋለ። ለምሳሌ ብዙ አመት ከጦርነት ውስጥ ያልወጣችበትን ታያለ። እስራኤልን ለምሳሌ ብትወስድ ጌታ ከመወለዱ 300 አመታት በፊት ግሪኮች በሄለኒስቲክ ሲቪላይዜሽን ቅድም ያነሳ ነው ታላቁ እስክንድር አለ። ከዛ ከእሱ የሮማ ኤምፓየር ይተካል። በሮማ ኤምፓይርም ስር ነበረች። ጌታ ሲወለድ ራሱ የነበረበት የሮማ ግዛት ነው። ከዛ በኋላ ጌታ ከተወለደ በኋላ ስንወስደው ሰባ አመተ ምህረት ላይ በሮማውያን ጦስ ከፍተኛ ውድቀት ደረሰባት። መቅደሱ ሁሉ ፈረሰ፣ እስራኤላውያን ተበተኑ። ከዛ ስትመጣ የተወሰነ ቆይተ ወደ አራት መቶ አምስት መቶ ዘመን ላይ ያለውን ስናይ እንደዚሁ ሮማውያን ይቆዩና በኋላ ላይ ግን ለአንድ ሺህ ዓመት ራሱ እስራኤል የተገዛችው በቱርክ ነው። እስራኤል እስራኤል ሆና እንኳን የመጣችው በ1948 ግንቦት 14 ቀን ነው። እስራኤል ተብላ እራሷ የቅርብ ጊዜ ታሪክ ነው። የ60 ዓመት የ70 ዓመት ታሪክ ነው የምንናገረው እና መንግስት ራሱ የሆነችው ማለት ነው። ያ የሆነበት ራሱን የቻለ ሃይማኖታዊ ትንታኔ ያለ፣ አሁን ወደዛ ውስጥ አንገባም ግን ብዙ የሚባል አለ ለምሳሌ ክርስቶስ በተሰቀለ ሰዓት ያለውን ነገር የሚያነሱ አሉ ደሙ በእኛና በልጆቻችን ይሁን የሚል አባባል አለ የተባለ ሃይማኖታዊ ትንታኔ ይሰጠዋል ለሁሉም ዓለም ግን እግዚአብሔር ሰላም ይስጥልን ለእስራኤልም ለፊልስጤምም ለአረቡም ለሁሉም ሰላምን እመኛለሁ ያ ነው የኔ ሀሳብ ወደ ኢትዮጵያ ታሪክ ስንመጣ ግን በስምንት ሺህ ዓመት ታሪክ ውስጥ ምን ያህል ብጥብጥን ያጋጠመን? ምን ያህል ጸብን ያጋጠመን አሁን ያለንበትን ሁኔታ ለምሳሌ ብናየው ድንገት ዘመነ መሳፍንት ላይ ወደኋላ ሄደን ልናገኘው እንችላለን የኢትዮጵያን ታሪክ ሌላ ኢትዮጵያ ረሃብ እና ድርቅ፣ እሱም የእግዚአብሔር አይደለም፣ የራሳችን ችግር። መሬት እኮ ከታረሰው ባለፈው እንዲሁም የምድር ምጣኔ ሀብት ሊቃውንት ሲናገሩ ሰምቻቸዋሉ። ከታረሰው ምድር እና ያልታረሰው ስታወዳደር አይገናኝም። ያልታረሰ ምድር ገና ብዙ አለን እና ረሃብ ለምንድን ነው የመጣብን? የራሳችን ችግር ነው። እርስ በርሳችን ጦርነት የራሳችን ችግር ነው። የውጭ ጠላት ቢመጣ ሁልጊዜ አፍሮ ነው የሚመለሰው። ጣሊያን እንኳ ምንም በሌለን ሰዓት መጥቶ እምነትና ጥንካሬ አንድነቱ ስለነበረ ሁለቴ መቶ ሁለቴ ምሱን ቀምሶ ተመልሰዋል። እና ይሄን መንፈሳችንን ይሄን ኃይላችንን ይሄን ብርታታችንን ግን እርስ በርስ በመናጨት እንዳናሳልፈው በስምንት ሺ ዓመት ታሪካችን ውስጥ ጠቢያ ያለብን ጥቂት ጊዜ ነው። አሁን ለምሳሌ እኔ በመጽሐፍ የማስቀምጠው ሰባ ዓመት ብዬ ነው የሰባ ዓመት ችግር ነው የማስቀምጠው። እና እንደ እስራኤልን በሰባ ዓመት እንደታደገው እኛንም እግዚአብሔር የሚታደግበትን ዘመን እመኛለሁ። ግን አሁን ያለውን ነገር በምንመለከትበት ጊዜ አንዳንዴ ምንድን ነው ሰው ኮንተፍ የሚለው ፉት ያለውን ነው ውሃ ፉት ብንል ውሃ እንትፍ እንላለን። ቡና ፉት ብንል ቡና እንትፍ። ስለዚህ ወደ ውስጡ የገባው ሰው ውስጥ እንዲጠላላ እንዲነካከስ ሆነና ሳይገባው ያለፈውን ማንነቱን ይዘነጋና ወደማይሆን አቅጣጫ ይሄዳል። በ8000 ዓመት ታሪክ ውስጥ ግን ጠባችን ትንሽ ነው። የ40 ዓመት የዩዲት ጉዲት ልናመጣ እንችላለን። ይችላልን 15 ዓመት ያህል ምርግራኝን የአክራሪ አስተሳሰብ ልናመጣ እንችላለን። ከዛ ውጪ ግን ህዝቡ ተከባብሮ ያለባት እኮ ምድር ነች። ረሳ ነው ቅድም ፕሌቶ አትላንቲስ ያላትን ሀይ ተከባብሮ የሚኖር ሰው እግር አጥቦ የሚኖር ሰው አንዱ ከአንዱ ጋር በፍቅር የሚኖር ሰው ነው ስለዚህ ኢትዮጵያ ማለትም ያወረዱት ሰዎች አሉ አውሮፓውያን ወይም ሌሎቹ ግን በጣም ትንሽ ነው እሱ አብዛኛው የሚያሞግስ ነው ታዲያ ይህ የተሞገሰ ህዝብ ምንድነው አሁን የሆነው ምን ነካት የዛሬቱ ኢትዮጵያ ያልኩት እንዴት እንጠላላለን እንዴት እና ይህንን ደጉን ነገር ብናመጣው እና የፖለቲካ መሪዎችም የሃይማኖት መሪዎችም ይህን ነው ለሰው መንገድ ዘጠና ዘጠኝ ፐርሰንት ሃይማኖተኛ ህዝብ ነው በጥናት ተረጋግጧል ይሄን ህዝብ ታዲያ ክርስቲያኑ በመቅደሱ እስላሙ በመስጊዱ የሚያምነውም ባያምነውም ሁሉም በራሱ መንገድ ሆኖ እንዴት መልካም አናደርጋትም? የክፋት ነገር ውስጣችን ካልከተትም በስተቀር በአንድ ቀን ኢትዮጵያን ሰላም ማድረግ እንችላለን። ክርስቲያኑ፣ እስላሙ፣ የሚያምነው የማያምነውም ተነስቶ ሰላም ለኢትዮጵያ ብሎ ሰላም ማምጣት ይችላል። ተራ የሆነ የፖለቲካ ፍጆታ መጠቀም ካልተፈለገ በስተቀር የኢትዮጵያን ህዝብ ወደ አንድ ማምጣት ይቻላል። የተባረከ ህዝብ ነው፣ መልካም ህዝብ ነው። ሰውን ግን ልትቀይረው ትችላለህ። አንበሳ ያሳደገው በሬ አንበሳ ሊሆን ይችላል። በሬ ያሳደገው አንበሳ ደግሞ በሬ ሊሆን ይችላል። ስለዚህ የምናደርገው ነገር ወሳኝ ነው ብዬ ያያዝ ነው። እንደሱ ነው። እዛ ላይ አሁን በተለይ አሁን ካሉት አንጻር የኢትዮጵያን ጉዳይ ሲያመጡ የፖለቲካ ድርጅት ሰዎችም ሃይማኖት መሪዎችም አንቃዬ መሆን አለባቸው። ሰውን ንቃት ለመስጠትና ወደ ሰላም ወቅታዊን ጉዳይ በጣም ያነሳሉ። ተገቢ ነው። አሁን በተለይ ያለንበት ዘመን ይሄ መጽሐፍ እንደውም ወቅታዊ መሆኑን የሚያረጋግጠው በዚህ ሰዓት መጽሐፉ ነው። አሁን እዚህ ጀርባው ላይ ሰጡ ማሳሰቢያ ምነካን እንደተባለ ሁሉ ሁላችን ወደ መልካም ነገር ህብረተሰቡ ለመመለስ እንስራ ነው ያሉት። እርስ ያደረጉትን ነገር እናውቃለን። በአካባቢያችን ሰውን በማስተማር በመሳሰለ በተለይ ደግሞ ግን የሀገር ጉዳይን በተመለከተ መምህር ዘበነ ምን ሰሩ ይሄን የሚጽፉት ቢባሉ ይህንንም ይመልሳሉ። ቀሲስ ዶክተር ዘበነ ለማ በመጽሐፋቸው ጭብጦች ላይ ያተኮሩትን ቀሪ ጥያቄዎች ጨምሮ በመጨረሻው ክፍል ወጋችን ጠብቋቸው። αυτό για μια ηλέκα δεν Oh, oh, oh.

ጎሳኤ ተስፋዬ ነበር የግድ ሰው እያለ የተጫወተልን። ጎሳዬን እናመሰግናለን ለግሩም ዜማው። የአዲስ አበባውን መስኮት መከፈት ለምትጠባበቁ አድማጮቻችን ሰዓቱ አዎን፣ የንጉሥ ያክሊሉ መስኮት የሚከፈትበት ነው። ንጉሥ ያክሊሉ ለምሽቱ ከረዥም ጊዜ በፊት የሆነ አንድ የፍቅር ታሪክ ከአንድ ተወዳጅና አንጋፋ ድምፃዊ ስልት ጋር የሚያዋድድበትን ቅንብር ይዞ ቀርቧል። አሉላና አዲሱ እንዴት ሰነበታችሁ? ባለፈው አስራ አምስት ቀን የኔን ፕሮግራም ስታስኬዱ ለፕሮግራሙ ተስማሚ የሆነውን የመልካሙ ተበጀን ረመላምቱ የሚለውን ዘፈን አስኪዳችሁ ነበርና ወዲያውኑ አንድ ነገር ትዝ አለኝ። በማግስቱ ዘፈኑን በሙሉ አዳመጥኩት። ሰላምታ አልሰጠኋት፣ አላነጋገርኳት፣ በዓይኔ ብቻ እያየሁ አንድ አመት ወደድኳት። አንድ ነገር አስታወሰኝ። ምናልባት መልካሙ ይሄን ዘፈን የዘፈነው አንድ ፕሮግራም ሰርተን ነበርና ያ ፕሮግራም ከተሰራ በፊት ነው በኋላ ብዬ ራሴን በራሴ ጠየቅኩ። አይኔ ተወርውሮ አይኗ ላይ ካረፈ ድፍን አመታችን መጋቢት አለፈ ሲልማ ይሄ ነገር ከእኛ ፕሮግራም ጋራ የተገጣጠመ ነው ብዬ የረመላመቱ ጉዳይ ከተነሳ እስቲ ዛሬ በዚህ ጉዳይ ላይ አንድ ፕሮግራም ላቅርብ ብዬ ተነሳሁ። ሰብአዊ ሻይ ግብዣ ላይ ነው የተያዩት። ሰውየው ልጅቱን አይቶ ወዷታል። ከዛ በኋላ እዛ አካባቢ ነው እዛ ቤት ነው የምትኖረው ብሎ አንድ አመት ሙሉ ፔጆ መኪና ውስጥ እየተቀመጠ ጠብቋታል። ከቀኑ ስምንት ሰዓት እስከ አስር ሰዓት ባለው ጊዜ ሁልጊዜ እዛ ቦታ ላይ ይቆም እንደነበረ እንደ አጋጣሚ አጠገቤ የነበረውን የፒያሳውን ቲሩም ባለቤት አቶ አጥናፍ ሰገድ ነጋሽ ተሰማን ይህን ታሪክ ታስታውሳለህ አልኩት። አጥናፍ ሰገድ ነጋጅ ተሰማ በእውነቱ አስታውሳለሁ። በ1976 ዓ ም በእሁድ መዝናኛ ፕሮግራም በተከታታይ ይቀርብ ነበር። እዚህ በጣም በጣም በመመሰጥ ነበር መከታተለው በየእሁድ ሁለተኛ ደረጃ አስተማሪ ነው። ድንገት አይተዋት ነው እንደ ተባለው፣ መጨረሻ እንደሁም ዘመድ ቤት ፖፖላሪት ስተባሉ የተባለው አይተዋት ነው። የት ቤት እንኳን እንደገባቸው አያውቅም። ብዙዎቻችን እንደው በከፍተኛው ጉጉት ስንከታተል የነበረው ጉዳይ ነው። እና አቶ ኒኩስ ክሉ መጨረሻ ላይ እንዳገናኛቸው ይህን ነገር አስታውሳለሁ። ስለዚህ ይሄ በእውነቱ እንደው በዛ በመዝናኛ ብሮ ከማይረሱ ፕሮግራሞች ዋናው ነው ብዬ ነው እኔ የማምነው። አመሰግናለሁ። አቶ አጥናፍ ሰገድ ነጋሽ ተሰማ። የቀድሞው የኢትዮጵያ ሬዲዮ የእሁድ ፕሮግራም ቴክኒሽያን የነበረው ደሳ ላይ መኩሪያ ደግሞ በበኩሉ እዛው ሬዲዮ እያለ አንድ ቀለጣ አቶ ነጉስ አክሊል ሰውየውንም እና ልጅቷንም ቀጥሮ ስቱዲዮ መጥተው እንደዚህ አይቻቸዋለሁ እና በጣም የሚገርም ነገር ነበረ። ከዛ በኋላ ግን እንደሆነ አላስታወስም። ብዙ ጊዜ ስለሆነ እንደ ተባለው በሬዲዮ ፕሮግራሙን አስተላለፍንና እንደው ይህች ልጅ የምትሰራበትን ቦታ የምታውቁ ካላችሁ ንገሩን ብለን በሬዲዮ ፕሮግራም አስተላለፍን። የሰሙ ሰዎች የምትሰራበትን መስሪያ ቤት ነገሩን። መስሪያ ቤቷ ድረስ እኔ ሄድኩ፣ አነጋገርኳት። እንዴት ይሆናል እኔ እኮ እንዲህ አይነት ነገር ሰማሁ፣ ግን ትክክል አይደለም አለች። ታዲያ ሰውዬው አንድ አመት ጠብቋል፣ ሌላ ሁለተኛ አመት እንዲጠብቅ ነው የምትፈልጊው? እሺ በይንና እናገናኛችሁ። እሷን ካየኋት እኔ ይቆርጥልኛል፣ ነገሩን ሁሉ አቆማለሁ ብሏል አልኳት። ካጎቴ ጋር ልማከር አለች። ተማከረች። ስልክ ደወለች። መስማማታቸውን ገለጸችልኝ። ከዛ እኔ ከጋሽ ጳውሎስ ጋር ሆነን ኢትዮጵያ ሬዲዮ ላይብረሪ ውስጥ ፕሮግራም አዘጋጀንና እሱም ከሁለት እህቶቹ ጋር እሷም አጎቷን ይዛ መጥተው ልክ እዛ አዳራሹ እኔ እናሱ ተያይዘን ስንገባ ገና ከሩቅ ሲያያት አግኝታሃታል፣ ልክ ነህ፣ እሷ ነች፣ በቃ ልመለስ ብሎ ሲል የለም፣ ገባበልና እንነጋገር እንጂ ብለን ጋሽ ጳውሎስ ባለበት አነጋገርናትና ነገሩ በሰላም እንዲያልቅ አረግን። እንዲህም ነበር ለማለት ነው። እና እኔና ጋሽ ጳውሎስ ከሌሎች ጋር ሆነን ከአዳራሹ ስንወጣ ሳት ሰሚ ገብተሽ ሳት ሰሚ ወጣሽ፣ አሁን ተደላደልሽ፣ ሊቦልቤን ሰረግሽ፣ ለአንቺ ከተመቸሽ ለእኔም ይመቸኛል። በገሀድ ከታጣ ስርቆት ማን ይመኛል? ሌቦ ሌቦ ስልሽ ቁጭ በይ ከጎኔ ከሳሽሽምኔ ፈራጅሽምኔ። የፖሊስ ያለህ አትሉም ሞይ የዳኛ ያለህ አትሉም ሞይ፣ ለመውደድ ሌባ እጌ ለሞይ እያልን አዳራሹ ለቀች። አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደ ቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያልነውን ግን በዚሁ ልንቋጭ ነው። አሁን የቀረን አዎን የዛሬውን አጠናቀቅና፣ አድማጮች ለደናደሩ ስንብት፣ ከዚህ ከምትሰሙት የሮፍናን ትደምቅ ያለሽ ጋር እንተዋችኋለን። ለማጠቃለያ ዜናው ታዲያ እንመለሳለን። Sie ich ja nee ne የማጠቃለያ ዜና ላሰማችሁ። በአማራ ብሔራዊ ክልላዊ መንግሥት ሰሜን ሸዋ ዞን አጣዬና ማጀቴ አካባቢ በተኩስ የታጀበ ግጭት መፈጠሩ ተሰምቷል። የጸጥታ ኃይሉ ለማረጋጋት እየጣረ መሆኑን የኤፍራታና ግድም ወረዳ የጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ጌታቸው የሽጥላ ለቪኦኤ ተናግረዋል። ተጨማሪ ኃይል እንዲገባ መጠየቁ እየተጠየቀ መሆኑንም ጠቁመዋል። የግጭቱ መንስኤ እንደማይታወቅ አቶ ጌታቸው አመልክተዋል። ወደ አካባቢው የሚወስዱና የሚያወጡ መንገዶች መዘጋታቸው ተሰምቷል። በሌላ በኩል ሰሞኑን ውጥረት ታይቶባት በነበረችው ደሴ ከተማ ዛሬ መረጋጋት መስፈኑ ተገልጿል። ቁጥሩ ወደ አንድ ሚሊዮን የሚጠጋ ሰው ያለቀበት የሩዋንዳ የዘር ፍጅት የለየ ጅምላ ጭፍጨፋ ሀያ አምስተኛ ዓመት መታሰቢያ ዛሬ ዋና ከተማዪቱ ኪጋሊ ላይ ተከናውነዋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ተገኝተዋል በሥነ ስርዓቱ ላይ ከሊቢያ ዋና ከተማ ትሪፖሊ አጎራባች አካባቢዎች ሲቪሎችንና ቁስለኞችን ለማሸሽ ለሁለት ሰዓት ውጊያ እንዲቆም የተባበሩ መንግስታት ድርጅት አፋጣኝ ጥሪ ዛሬ አሰምቷል። በመጪው ምርጫ ካሸነፉ በኃይል በተያዘው የዌስት ባንክ ሰፈሮች ላይ ያሉ ሰፈራዎችን በእስራኤል ሉዓላዊ ግዛት አድርገው እንደሚያውጁ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ዝተዋል። ዜና አበቃ።